ማህደረ ዜና የቀድሞ የፈረንሳይ ፕሬዚዳንት ቫሌሪ ጀስካርድ ደስታም በ1975 ዘመኑ በሙሉ እንደ ጎርጎርሳውያኑ አቆጣጠር ነው፣ የአምስቱን ሀገራት መሪዎች ለጉባኤ ሲጋብዙ ስለ ወቅቱ የዓለም ሁኔታ መደበኛ ባልሆነ ስብሰባም በእርጋታና ዘና ብለን እንነጋገር ብለው ነበረ። የዘንድሮን ጉባኤ ያስተናገዱት የጀርመን ባለሥልጣናትም የባይሩን ተራራማ ውብ መዝናኛ ስፍራ የመረጡት የቡድን ሰባት ጉባኤተኞች ቀለል፣ ገለል፣ ዘና፣ ለቀቅ፣ ደልቀቅ ብለው እንዲነጋገሩ ነው ወይም ነበረ። ከቅዳሜ ጀምሮ ግን ለወትሮው ጥድፊያ ወከባ፣ ትርምስ የበዛበትን ዓለም በአርምሞ የሚመለከት የሚመስለው የጋርሚሽ ፓርተን ኪርሸን መንደር በአስተናጋጅ ተስተናጋጆች ግርግር፣ በሰልፈኛ ጩኸት ጫጫታ፣ በጸጥታ አስከባሪዎች ቱማታም፣ በመኪና ሄሊኮፕተሮች ኩርኩርታ ይተራመስ ይዟል። ጉባኤውን አስታከን የቡድኑን ዓላማ ውሳኔ ባጭሩ እንቃኛለን። ላፍታም አብራችሁን ቆዩ። ብሪታንያዊ ጋዜጠኛ አንድሬው ሃሞንድ በይፋ ያልታወጀ ሁለተኛው የተባበሩት መንግሥታት ድርጅት ይለዋል። ቡድን ሰባትን የሽሎስ ኤልማው ጉባኤም ቀጠለ። ጋዜጠኛው በቅዳሜ መጣጥፉ የቡድኑን አወዛጋቢ ሚና ከማረጋገጥ ባለፍ ሌላ አይጠበቅበትም። የተባበሩት መንግሥታት ድርጅት እንደ ዓለም አቀፍ ማኅበር የዓለምን ሁለንተናዊ ሂደትና እውነት መከታተልና መወሰን ከቻለ የሚወስነው በእርግጥ በጸጥታ ምክር ቤቱ አማካኝነት ነው። ከምክር ቤቱ ቋሚ አባላት ወይም ድምፅን በድምፅ የመሻር ስልጣን ካላቸው አምስት መንግሥታት ሶስቱም ታላቋ ብሪታንያ፣ ፈረንሳይና ዩናይትድ ስቴትስ የቡድን ሰባት አባላት ናቸው። በሦስቱ ላይ የተቀሩት አራቱም ጀርመን፣ ኢጣሊያም፣ ጃፓንና ካናዳ ሲደመሩ ከዓለም የተጣራ ሀብት 65 ከመቶውን ይቆጣጠራሉ። 263 ትሪሊዮን ዶላር። ሰባቱ መንግስታት በቋሚነት በየጉባኤያቸው የሚያስከትሏቸው የአውሮፓ ህብረትና የዓለም ገንዘብ ድርጅት አይኤምኤፍ የሚቆጣጠሩት ሀብትና ኃይል ሲደመርበት ጋዜጠኛው እንዳለው ዓለም በእርግጥ ከሰባቱ እንጂ የዓለም ከሚባለው ግዙፍ ማህበር ብዙም ሊጠብቅ አይገባም። ከሌሎቹ መሪዎች ቀድመው ከጉባኤው ስፍራ የደረሱት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ መልእክትም አወዛጋቢውን እውነት እርግጥ የሚያሰኝ ነው። ስለምንጋራው የወደፊት ሁኔታ እንነጋገራለን። ስራና ብልጽግናን የሚፈጥር የዓለም ምጣኔ ሀብትን ጠንካራና የበለጸገ የአውሮጳ ህብረትን ማጽናትን፣ በአትላንቲክ ማዶ ለማዶ ሀገራት መካከል አዲስ የንግድ ሽርክና መመስረትን፣ ሩሲያ ዩክሬንን መውረሯን መቃወምን፣ ጽንፈኝነትን ከመዋጋት እስከ የአየር ንብረት ለውጥ ያሉትን እንወያያለን። ሰባት ቢሊዮኑ የዓለም ህዝብ ሰባቱ መሪዎች በሚቀይሱለት ቦይ መፍሰስ ግዱ ነው ግዱን እውነት አልቀበልም ያለ ለማለት የሚቃጣውም እስካሁን በእርግጥ አልተሰማም ሰባቱ መሪዎች የዓለምን ሁለንተናዊ ሂደትን ሲወስኑ ግን በአግባቡ የወስኑ ባዎች በእርግጥ ቢሊዮኖች ናቸው ካለፈው ሳምንት እስከዛሬ በርሊን ሙንሽን ወይም ኤልማው ላይ በየአደባባው የተሰለፉ፣ የጮኹ፣ በየአዳራሹ የመከሩ የተነጋገሩትም የኒያ ቢሊዮኖች ተቆርቋሪዎች ናቸው። ከተፈጥሮ ሀብት አስከባሪዎች እስከ ሰብአዊ መብት ተሟጋቾች፣ ከጦርነት ረሃብና ሙስና ተቃዋሚዎች እስከ ጸረ ካፒታሊስት ፖለቲካ አቀንቃኞች። በአስር ሺህ የሚቆጠሩ ሰልፈኞች የጉባኤተኞቹን እርምጃም፣ ውሳኔና እቅድን ለዓለም ሰላም፣ ለህዝቦች ፍትህ፣ እኩልነት የሚበጅ እንዲሆን ተማጽነዋል፣ ጮኸዋል። ፕሬዚደንት ኦባማ እንዳሉት ዛሬ ተሳያት ላይ ያበቃው ጉባኤ ከተነጋገረባቸው ጉዳዮች አንዱ የዓለም የአየር ንብረት ለውጥን መቀነስ ነው። እሳቸው እንደሚሉት ግን የአየር ንብረትን በካው ማሆነና ቡድን ሰባት የዓለም እጅግ ወሳኝ ሰዎች ናቸው። በዚህ ምክንያት የተፈጥሮ ሀብት ለመጥፋቱ ተጠያቂዎች ናቸው። እነሱ ደግሞ የካፒታሊስቱን ስርዓት የሚቃወሙ ናቸው። እኒያዛ የሚሰበሰቡት ሰባቱ የአንድ ስርዓት ብቻ መሪዎች ናቸው። የዓለም ሀብት እየተነፈጋቸው ወይም የድሆች ተቆርቋሪዎች ደግሞ እንዲህ ይላሉ። የልማት እርዳታ ላይ 30 ዓመት ሰርቻለሁ። የዚህ ቡድን መርህ የሚያስከትለውን መጥፎ ውጤት አይቻለሁ። ስለዚህ መርሁን እቃወማለሁ። የጀርመኗ መራህ ቤተመንግሥት ወይዘሮ አንጌላ ሜርክል ታላላቅ እንግዶቻቸውን የሚያስተናግዱበትን ያን ተራራማ የጥንታዊ ቤተመንግሥት መንደርን ጥንታዊ ባህልን ከዘመናዊነት ጋር የቀየጠ ብለውታል። እዚህ ክፍለ ሀገር ባህላዊና ዘመናዊነት በጥብቅ ተሳስረዋል። የጀርመን ምርጥ አካባቢ። ሜርክልና እንግዶቻቸው ከሰልፈኛው ተቃውሞ ከጫጫታ ግርግሩ ርቀው እንዲነጋገሩ ጀርመኖች 17 ሺህ ፖሊስ በአካባቢው አፍስሰዋል። የሰልፈኛው ተቃውሞ ጠንከር ካለ ደግሞ ሌሎች 2000 ፖሊሶች ተወርውረው ከጉባኤው ስፍራ ለመድረስ በተጠንቀቅ ላይ ናቸው። የጉባኤው ስፍራና አካባቢው ከአየር በሄሊኮፕተር ከምድር የዘመኑን ረቂቅ መሳሪያ በታጠቁ ኃይላት ይጠበቃል። የፖሊስ ቃል አቀባይ ፔተር ራይሸል ውልፊት የሚል ካለ እኛም እዚያው አለን ይላሉ በሁለተኛው በኩልም በግልጽ የቆመ ኃይል አለን። እንዲያው ምናልባት የጨዋታውን ሕግ የሚጥሱ ካሉ እኛም እዚያው እንዳለን ያውቃል። ጉባኤው ከ140 ሚሊዮን ዩሮ በላይ ፈሶበታል። ከትናንት ወዲያ ቅዳሜና ትናንት ወደ አካባቢው ለመጠጋት የሞከሩ ሰልፈኞችንም ፖሊስ እያንጠለጠለ ወስዷቸዋል። ክርስቶፍ ፕሬሾፍ ይጠይቃሉ የፖሊስ ግዛት ማለት ከዚህ በምን ይለያል? እያሉ ለእኔ የገዥዎችን የሀብት ክምችትና የኩባንያዎቻቸውን ፍላጎት የሚቃወም እንቅስቃሴ ካለ የፖሊስ የኃይል አስተዳደር ለመመስረት ወደኋላ እንደማይሉ የሚጠቁም ነገር ነው የሚታየኝ። ፕሬዝዳንት ቫለሪ ጄስካር ደስታ በ1975 ቡድኑን ሲያሰባሰቡም የቡድኑ አባላት ስድስት ነበሩ። ፈረንሳይ፣ ብሪታንያም፣ ኢጣሊያም፣ የአኔዋ ምዕራብ ጀርመን፣ ዩናይትድ ስቴትስናም ጃፓን በዓመቱ። ካናዳ ተቀየጠችና ሰባት ሆኑ። የቀድሞዋ ሶቪየት ኅብረት ከተፈረካከሰች በኋላ ሞስኮ ላይ እንደ አዲስ የተዋቀረው የሩሲያ መንግሥት ተመልሶ ወደ ኮሚኒስታዊው ሥርዓት እንዳይገባ ለማባበል ወይም በዘዴ ለመያዝ ሲባል የሩሲያ መሪዎች ከ1994 ጀምሮ ለአራት ዓመት ያክል በእንግድነት ኋላ ደግሞ በሙሉ አባልነት ጉባኤውን ይሳተፉ ነበረ። ከ1994 እስከ 1998 ድረስ የነበረው የቡድኑ አወቃቀር ጋዜጠኞችን ግራ በማጋባቱ አንዳንዴ ፖለቲካዊ ቡድን ስምንት፣ ሌላ ጊዜ ደግሞ ቡድን ሰባት ሲደመር አንድ እያሉ ለመጥራት ተገደውም ነበረ። ከ1998 ጀምሮ በቡድን ስምንትነቱ የጸናው ስብስብ ሩሲያ ባለፈው ዓመት መጋቢት ከአባልነት በመታገዷ የቡድኑ አባላት ሰባት ብቻ ሆነዋል። ወትሮም ከምጣኔ ሀብት ይልቅ በጦር ኃይል አቅሟ፣ ኮሚኒስታዊ ስርዓቷ እንዳያንሰራራ ለማባበል ሲባል ቡድኑን እንድትቀየጥ የተፈቀደላት ሩሲያ ባለፈው መጋቢት ከቡድኑ አባልነት የተወገደችው ፕሬዚዳንት ባራክ ኦባማ ዩክሬንን በመውረሯ ባሉት ምክንያት ነው። የሩሲያ ባለሥልጣናት አሁን በቅርቡ ከሰርቢያ እስከ አፍጋኒስታን ከኢራቅ እስከ ሊቢያ የሆነውን እየጠቃቀሱ ግን ወራሪስ ባለበት አለ አይነት መልስ አላቸው። የዩክሬኑ ቀውስ እንደ ፕሬዚዳንት ኦባማ ወረራ ተባለ ወይም የእርስ በርስ ጦርነት ሰባቱ መሪዎች ትናንትናና ዛሬ ከተነጋገሩባቸው ትላልቅ ርዕሶች አንዱ ነው። ሰባቱ መሪዎች ዛሬ በተጠናቀቀው ጉባኤያቸው እንደ ሌላው ርዕስ ሁሉም ስለ ዩክሬን ቀውስም አዲስ ያሉትን ውሳኔ ማሳለፋቸው አልቀረም። ይሁንና የዩክሬንን አማጽያን ትረዳለች ወይም ዩክሬንን ወራለች የሚሏትን ሩሲያን ከማውገዝ ያለፈ ለዩክሬን በአጭር ጊዜም ሰላም የሚያወርድ እርምጃ የለም። ብዙ ታዛቢዎች እንደሚተቹት በርካታ ሕዝብ የሚያልቅበትን ብዙ መንግስታትና ቡድናት የተነካኩበትን የዩክሬንና የሶሪያውን አይነት ጦርነት ለማስቆምም ሆነ ምዕራባውያን መንግስታት ከኢራንና ከሰሜን ኮሪያ ጋር የገጠሙትን አይነት ውዝግብን በሰላም ለማስወገድ የሚቻለው የሩሲያ ፍቃድና ይሁንታ ሲታከልበት ነው። የሩሲያ ፍቃደኝነት የሚገኘው ደግሞ በማግለል ሳይሆን በማሳተፍ ነው ይላሉ። መራሄተ መንግስት አንጌላ ሜርክል እንዳሉት ግን ሩሲያ በዩክሬን ላይ የያዘችው አቋም እስካልተለወጠ ድረስ ይህን በመሰለው የሃያል ሀብታሞች ጉባኤ ላይ እንድትካፈል አይፈቀድላትም። ሩሲያ ክሪምን በኃይል በመያዟና በዶኔትስክና ሉጋኖስክ ጦርነት ጣልቃ በመግባቷ ልዩነት እንዲፈጠር አድርጋለች። ስለዚህ እኛ እስካሁን ድረስ ባለን እምነት ሩሲያ ቡድኑን ዳግም መቀየጥ አትችልም። የሶሪያ ጦርነት ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምሕፃሩ ብሎ ከሚጠራው አክራሪ ደፈጣ ተዋጊ ቡድን ጋር የሚደረገው ውጊያም ከመሪዎቹ ዋና ዋና ርዕሶች አንዱ ነበረ። አይሲስን ጨምሮ ዓለም አቀፍ አሸባሪነትን በመዋጋቱ ሂደት ሰባቱ መሪዎች ከአፍሪቃና ከመካከለኛው ምስራቅ ከጋበዟቸው ሰባት መሪዎች ጋርም ተነጋግረዋል። ከአፍሪቃ ከተጋበዙት አምስት መሪዎች አንዱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። መራሄተ መንግስት አንጌላ ሜርክል ጠቅላይ ሚኒስትር ኃይለ ማርያምን መጋበዛቸውን በመቃወም ጀርመን የሚኖሩ ኢትዮጵያውያን ባለፈው ሳምንት ሐሙስ ሙንሽን ወይም ሚዩኒክ ውስጥ የአደባባይ ሰልፍ አድርገው ነበረ። የኢትዮጵያ መንግስት ተቃዋሚ ፓርቲ ሰማያዊ ፓርቲም ተቃውሞውን ለመራሄተ መንግስት አንጌላ ሜርክል በላከው ደብዳቤ ገልጧል። የዘንድሮው የቡድን ሰባት ጉባኤ ከፖለቲካ ምጣኔ ሀብቱ ውይይት ክርክር ከተቃውሞ ሰልፍ፣ ደብዳቤው ከፖሊስ ሰልፈኛው ግጭት ጋር የፕሬዝደንት ባራክ ኦባማን ጀርመንኛ አሰምቶም ጨፍጋጋውን ድባብ አፍግጎታል። የፈጣሪ ሰላምታ ይደረሳችሁ። የቆዳ ሱሬን ረስቼ መምጣቴን ማመን አለብኝ። ቡድን ሰባት ከተመሠረተም ሰላሳ አመቱን ደፈነ። በዚህ 30 ዓመት ውስጥ ቻይና ከተራ አዳጊ ሀገርነት ወደ ዓለም ሁለተኛ ሀብታምነት ተመንድጋለች። ደቡብ ኮሪያ፣ ህንድና ብራዚል ድህነትን አራግፈው ጥለዋል ወይም እያራገፉት ነው። ሶቪየት ኅብረትና ዩጎዝላቪያ ተፈረካክሰዋል። ጀርመን ተዋህዳለች። ደቡብ አፍሪቃ የመላው ደቡብ አፍሪቃውያን ሀገር ሆናለች። ሆንግ ኮንግ ከቻይና ተቀይጣለች። ኤርትራም፣ ደቡብ ሱዳን፣ ምስራቃዊ ቲሞር ነፃነት አወጀዋል። ዓለምን ባሻው የሚያሽከረክረው ያ ቡድን ግን ከስድስት ወደ ሰባት ከሰባት ወደ ስምንት አድጎ እንደገናም ሰባት ላይ እየረገጠ ነው። 30 ዓመት ለነገሩ ድምፅን በድምፅ የመሻር ሥልጣን ያላቸው መንግስታት ቁጥርም ከ1945 ጀምሮ አምስት ላይ እንደቆመ አይደል? ነጋሽ መሐመድ ነኝ። ቸር ያሰማን።